አስር የፖለቲካ ድርጅቶች አብረው ለመስራት ዛሬ አዲስ አበባ ላይ ተስማምተዋል። ትብብራቸው ወደ ቅንጅት በሚሸጋገርበት ሂደት ላይም እንደሚሰሩ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል። አስር የተለያዩ የፖለቲካ ፓርቲዎች ትብብር በመፍጠር የጋራ ራዕይ እና ዓላማ ይዘው በኢትዮጵያ ምስረታ ላይ የሚወክሏቸውን ህዝቦች መብት ለማስከበር፣ ጥቅም ለማስጠበቅ፣ ነጻነትና አንድነትን ለማረጋገጥ በዲሞክራሲያዊ እና በሰላማዊ ትግል ለመታገል መስማማታቸውን ገልጸዋል። ትብብሩን ለመፍጠር የተስማሙት አስር ድርጅቶች የአፋር ህዝብ ነጻነት ፓርቲ፣ ቤንሻንጉል ህዝብ ነጻነት ንቅናቄ ለሰላምና ለዲሞክራሲ ድርጅት፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የካፋ አረንጓዴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ ሞቻ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሲዳማ ብሔራዊ ነጻነት ግንባር እና የአገው ብሔራዊ ሸንጎ መሆናቸውን በስምምነቱ መድረክ ላይ ተገልጿል። ድርጅቶቹ ዛሬ በአዲስ አበባ ኢሊሊ ሆቴል በሰጡት መግለጫ እንዳስታወቁት ይህ ትብብር ግንባር እስከ መፍጠር የሚያደርስ መሰረት የሚጥል መሆኑን ተናግረዋል። ስምምነት የፈረሙት ኃይሎች ከዚህ ቀደም ለረጅም ጊዜ አብረው ሲሰሩ የቆዩ መሆኑን የገለጹት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ትብብሩ በመጪው ምርጫ አብሮ ለመስራት መነሻ ነው ብለዋል። በእነዚህ ፓርቲ አባሎች ስራታቸው አንደኛ በፈቃድ ግኘት፣ ሁለተኛ ደግሞ በውስጡ ወራት ይሄን ትንሽ ያደረሱ እንደገና ደግሞ አወቃቀሩና አመራሩ እንዴት እንደሆነ አብረው ወስነው መሰረቱን ጥለው ከዚህ በፊት ከነበረው ከላይ ወደ ታች ተሰጥቶ በብዛት ከሚሄደው አብሮ ሰርቶ ወደ ሚሄድ አዲስ መንገድ ያደረሰ ስለሆነ እንኳን ወደ ያብቃል። መሰረቱ ለወደፊት ሁሉን አቀፍ በፈቃደኝነት ላይ ተመሰረተ ፓርቲ እንደዚህ ሁሉም ደግሞ እንደዚህ አይነት ስርዓት የሚምን ሁሉም የተሳተፈበትና ሁሉም በውስጡ ክፍያ ወይም ደግሞ እንትን ያለው ሆኖ ስርዓቱን በዚህ ነው የሚመጣ ምኞት ያለው መሆኑ ከዚሁ በማወቅ ይቻላል ማለት ነው። ይህ ትብብር በእኩልነት ላይ የተመሰረተና ፍትሃዊ የአንድነት ስርዓትን መፍጠር ላይ ያተኮረ መሆኑንም የቅማንት ዲሞክራሲያዊ ፓርቲ ተወካይ አቶ ወልደ አማኑኤል ዘነበ ተናግረዋል። ይህ ፓርቲ እንደ ፓርቲ ግንባር ሲፈጥር ያለባቸውን ነገር በሰፊነት በማየት የኢትዮጵያ ሕዝብ እንደ ኢትዮጵያ አምኖ ተቀብሎ የኢትዮጵያ ሕዝብ ለማስታገድ ግንባር ቀደም መሆን እንዳለበት አምናለሁ። ይሆናል ብዬ ገምታለሁ። በጋራ እንሰራለን ብዬ አምናለሁ። ካለብን የመበታተን ሆነ የመለያየት አደጋ አስቸጋሪ አስቸጋሪ ልየት ሰውን በጎ በጎውን እያዝን ለወደፊት የሚሆነውን ጉዟችን እንድናስቀጥል በዚሁ መልዕክት አስተላልፋለሁ። እንደ ፓርቲያችን ይህም ፓርቲያችን ሆኗልና ከዚህ በኋላ የትናንት ህዝብ የሚደርስበት አፈና፣ የሚደርስበት በደል፣ የሚደርስበት ስቃይ እንዳሁን በፊቱ ይሆናል ብያላምንም። የሙሉነት ነው የትናንት ህዝብን ችግር የኢትዮጵያ ህዝብ ችግር እንዲሆን ይሄ ፓርቲ ይታገራል እያምናለሁ። ከተጠቀሱት ድርጅቶች ውስጥ ሶስቱ፣ የጋምቤላ ህዝቦች ነፃ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነፃነት ግንባር እና የአገው ብሔራዊ ሸንጎ አመራራቸውም ሆኑ ተወካዮቻቸው በፍርሚያው ስነ ስርዓት ላይ አልተገኙም። ምክንያታቸውን ለማጣራት የአሜሪካ ድምፅ ባደረገው ሙከራ የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር የፖለቲካ አማካሪ የሆኑትን አቶ አህመድ ኢያሲኖን አነጋግሯቸዋል። አቶ አህመድ በትብብሩ ምንም ቅሬታ እንደሌላቸውና ነገር ግን ባጋጠማቸው ችግር አለመገኘታቸውን ነው ያረጋገጡት። በትብብሩ ላይ ምንም አይነት አሉታዊ ሀሳብ የለንም። አብዛኛዎቹ የእኛ አመራሮች ከዚህ ቀደም አብረው ሲሰሩ ቆይተዋል። ነገር ግን በዚህኛው መድረክ ላይ አመራሮቻችን ያልተገኙት በተለያዩ ሥራዎችና ጉዳዮች ባተሌ ስለሆኑ ነው የድርጅታችንን ማዕከላዊ ኮሚቴ አባላትንም በስፋት ማወያየት ስለሚኖርብን አመራራችንም በቅርብ ስለሌለ ለዚህ ነው በመድረኩና እና ፍርሚያ ሥነ ሥርዓቱ ላይ መገኘት ያልቻልነው። ነው ያሉት። በመድረክ ላይ ያልተገኙች ሌሎች ድርጅቶች አስተያየታቸውን እንዲሰጡን ለጋምቤላ ሕዝቦች ነጻ አውጪ ንቅናቄ እና ለአገው ብሔራዊ ሸንጎ አመራሮች ጥያቄ ለማቅረብ እያደረግነው ሙከራ አልተሳካልንም። የተለየ ሐሳብ የሚኖራቸው ከሆነ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።